ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ ከሰኞ ስካር በየዕለቱ ከምሽቱ አንድ እስከ አንድ ተኩል እንዲሁም በ1431 መካከለኛ ሞገድ የሚያዘጋጀው ልዩ ፕሮግራም አሁን ተጀመረ። ሰላም ጤና ይስጥልን አድማጮች እንደምንላችሁ አመሻችሁ ማክሰኞ ሰኔ 9 2007 ዓም ነው ዛሬ በግማሽ ሰዓት ስርጭታችን የተለያዩ ቅንብሮችን ይዘናል ከሀገር ቤት አንድ ዘገባ ከዛም ደግሞ ትላንት ያስተላለፍነውን ስፖርት ወቅታዊ ትንታኔ ስላለው እሱን እናሰማና በጤና ዝግጅት የ30 ደቂቃ ፕሮግራማችንን እናጠቃልላለን መልካም ምሽት አስተናጋጅ አዲስ አበበኔ ጽዮን ግርማ ፕሮግራም እየመራሽ ነው ዜናዊ ቀድማቸው ጤና ስጥልኝ እንደምናመሻችው የማሰማችሁ ቆንጅ ይታየ ነኝ። በቀድሞ የግብጽ ፕሬዚደንት ሞሐመድ ሞርሲ ላይ እንደ ኤውሮፓውያን አቆጣጠር በ2011 እስረኞች ወህኒ ቤት ሰብረው ካመለጡበት ድንገት በተያያዘ የተበየነባቸው የሞት ቅጣት እንዲጸና ዛሬ ፍርድ ቤት መወሰኑ ታወቀ። ሞርሲና ሌሎች አንድ መቶ ተከሳሾች ላይ የብይን የተላለፈባቸው ባለፈው ወር እንደነበረ ይታወሳል። ፍርድ ቤቱ በተጨማሪ ሚስተር ሞርሲ ላይ የፍልስጤሞች ቡድን ሀማስን ጨምሮ ከባዕዳን ድርጅቶች ጋር ተመሳጥረዋል ተብሎ በተመሰረተባቸው የተለየ ክስ እድሜ ልክ እስራት ተበይኖባቸዋል። ሚስተር ሞርሲ በወቅቱ የጦር ኃይሎች አዛዥ በነበሩት የአሁኑ የሀገሪቱ ፕሬዚደንት አብደልፋታህ ኤልሲሲ ከስልጣን ከተገለበጡበት ከ2013 ወዲህ የሀገሪቱ መንግስት በያዘው ዘመቻ በሳቸውና በታገደው ፓርቲያቸው በሙስሊም ወንድማማችነት መሪዎች ላይ በርካታ ክሶችን እንደመሰረተ ይታወቃል በዛሬው ብይን የሙስሊም ወንድማማቾች ፓርቲው መሪ ሞሐመድ ባዲዬ የሞት ቅጣት የተወሰነባቸው ሲሆን ሌሎች የቡድኑ መሪዎችም የእድሜ ልክ ስርዓት ቅጣት የተወሰነባቸው መሆኑን ዜናው አስረድቷል። የሊቢያው የአልቃይዳው ግብረ አበር ቡድን ዩናይትድ ስቴትስ ባደረሰችው የአየር ጥቃት ተገድለዋል ያላቸውን ሰዎች ስም ዝርዝር በዛሬው እለት አውጥቷል። የጥቃቱ ዋና ኢላማ የነበረው የሞክታር ቤልሞክታር ስም ግን ዝርዝሩ ውስጥ የለም። ቡድኑ አንሳር አልሸሪያ ባወጣው መግለጫ ዝርዝሩ ላይ ካሉት ሌላ የተገደለ ሰው የለም ሲል አስተባብሏል። ዩናይትድ ስቴትስ ሊቢያ ውስጥ ያደረሰችው ይህ የአየር ጥቃት በአውሮፓውያኑ ሁለት ሺ አስራ አንድ አመተ ምህረት የረጅም ጊዜው የአገሪቱ መሪ ሙአመር ጋዳፊን ከስልጣን ካስወገደው አመጽ ወዲህ የመጀመሪያ መሆኑ ነው። የእስላማዊ ማግረብ አልቃይዳ ከፍተኛ አመራር አባል የሆነ የነበረውና ከሶስት አመታት በፊት በደም የፈረምንበት ሰራዊት ብሎ የራሱን ቡድን ያቋቋመው ሞክታር መገደሉን የዩናይትድ ስቴትስ ባለስልጣናትም ገና ማረጋገጫ አልሰጡበትም። ዩናይትድ ስቴትስ ሰውየውን በ2013 ዓ.ም አልጄሪያ ውስጥ በሚገኝ የነዳጅ ጣቢያ ሶስት አሜሪካውያንን ጨምሮ 37 ሰዎች የገደለውን ጥቃት የመራው ነው በማለት ወንጅለዋለች። አልቃይዳ ምክትል የቡድኑ መሪና የየመኑ ኃይለኛው ቅርንጫፍ ዋና አዛዥ የነበረ ነው የተባለው ናስር አልውሃይሺ የተባለውን ሰው ባለፈው ሳምንት በዩናይትድ ስቴትስ የድሮን ጥቃት ተገድለዋል ሲል ተናገረ። ቡድኑ በቪዲዮ ባሰራጨው መግለጫ ባለፈው አርብ በደቡብ ምስራቃዊቱ ሙካላ ከተማ ውስጥ በተካሄደ ጥቃት ውሃይሺ እና ሌሎች ሁለት ሰዎች ተገድለዋል ነው ያለው። አዲሱ የቡድኑ መሪ እንዲሆን ቃሲም አልሪሚ የሚባል ሰው መሾሙ ተነግሯል። በመጨረሻም ሶሪያ ውስጥ ኩርዶቹ ተዋጊዎችና በመንግስቱ ላይ ያመጹት ተዋጊዎች ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን ጽንፈኞች አባረው ስትራቴጂያዊ የሆነችውን የድንበር ከተማ ታል አባይዲን ሙሉ በሙሉ መቆጣጠራቸው ተገልጿል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። ለሰዓቱ ያለን ዜና ይኸው ነው። በሦስት ሰዓት መደበኛ ፕሮግራም ላይ ሰፋ ያለ ዜናና የዜና ትንታኔ ይቀርባል። ወደ መጀመሪያው ቅንብር እንለፍ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቢ ሕግ በእነ ሶልያና ሽመልስ የክስ መዝገብ በአሸባሪነት ወንጀል ክስ ከመሠረተባቸው ጦማሪያንና ጋዜጠኞች መካከል በሌለችበት ጉዳዩ በሚታየው በሶሊያና ሽመልስ ላይ ያቀረበውን የሲዲ ማስረጃ በችሎት መታየቱ አስፈላጊ ሆኖ አላገኘነውም ሲል በይኗል። የተከሳሽ ጠበቆች በብይኑ ያላቸውን ቅሬታ አስመዝግበዋል። መዝገቡን መርምሮ ብይን ለመስጠት ፍርድ ቤቱ ቀጠሮ ይዟል። መለስካቸው አመሃ። ፍርድ ቤቱ ዘጠኙን ጦማሪያንና ጋዜጠኞችን ለዛሬ የቀጠረው ጉዳዩ በሌለችበት በሚታየው በሶሊያና ሽመልስ ላይ አቃቤ ህግ አለኝ ያለውን በሲዲ የተቀረጸ የድምፅ ከምስል ማስረጃ በጽህፈት ቤቱ ከተመለከተ በኋላ ማስረጃውን በችሎት የሚቀርብበት ሁኔታ ላይ ለመወሰን ነበረ። ፍርድ ቤቱ እንደገለጸው የአቃቤ ህግን ማስረጃ በጽህፈት ቤቱ ተመልክቶታል። ይሁንና የቀረበው ማስረጃ በችሎት መታየቱ አስፈላጊ ሆኖ እንዳላገኘው ፍርድ ቤቱ በይኗል። ስለሆነም ጠቅላላ መዝገቡን መርምሮ ብይን ለመስጠት ቀጠሮ እንደሚሰጥ ፍርድ ቤቱ ገለጸ። የተከሳሽ ጠበቆች ግን በብይኑ ቅሬታ እንዳላቸው ገልጸው ፍርድ ቤቱ እንዲሰማቸው አቤት ብለዋል። ፍርድ ቤቱ ይህንኑ እድል እንደሰጣቸው ከተከሳሽ ጠበቆች አንዱ አቶ አማሀ መኮንን የተከሳሽ ጠበቆች ቀደም ያለውን የፍርድ ቤቱን ውሳኔ እንደተረዱት ከሆነ አቃቢ ህግ በአንደኛ ተከሳሽ ላይ ያቀረበውን የድምፅ ከምስል ማስረጃ ፍርድ ቤቱ በጽህፈት ቤቱ ከተመለከተ በኋላ ማስረጃውን በዝግ ችሎት ወይንም በግልጽ ችሎት ያይ እንደሆነ ለመለየት እንደነበረ ነው። አሁን ግን ፍርድ ቤቱ የሰጠው ብይን ተከሳሾች የቀረበባቸውን ማስረጃ ሳያዩ እንዲታለፍ ያደረገ ስለሆነ የተከሳሾችን መብት ይጠብባል ስለሆነም፣ ሲዲው ተከሳሾችና እኛ ባለንበት ሌላ ታዛቢ በሌለበት ሊታይ ይገባዋል ሲሉ አመለከቱ። ሌላው የተከሳሽ ጠበቃ አቶ ሽብሩ በለጠም በበኩላቸው አቃቤ ህግ በአንደኛ ተከሳሽ ላይ ያቀረበው ሲዲ በተጨማሪ ማስረጃነት የሚያቀርብ ከሆነ የህግ ድጋፍ እንደሌለው አመልክተው በአንደኛ ተከሳሽ ላይ የቀረበው ማስረጃ ተከሳሽ በሌለበት የቀረበ ቢሆንም የአቃቤ ህግ የክስ አቀራረብ በአድማ የተፈጸመው የወንጀል ድርጊት ስለሚያደርገው በአንዱ ላይ የቀረበ ማስረጃ በሌላውም ላይ እንደቀረበ ይቆጠራልና ፍርድ ቤቱ ይህንን ቅሬታ እንዲመዘግብልን እናመለክታለን ብለዋል። አቃቢ ሕግ በበኩሉ በአንደኛ ተከሳሽ ላይ የቀረበው የድምፅ ከምስል የሲዲ ማስረጃ በማስረጃ ዝርዝር ውስጥ የተጠቀሰ እንደሆነ ገልጿል። ፍርድ ቤቱም የተከሳሽ ጠበቆችን ቅሬታ መመዝገቡን ገልጾ ብይኑን በማጽናት መዝገቡን በጠቅላላ መርምሮ ብይን ለመስጠት ለሐምሌ 13 ቀን 2007 ዓ ም ቀጠሮ ቆርጧል አቃቢ ህግ በሌለችበት ጉዳዩ የሚታየውን ሶሊያና ሸመልስን ጨምሮ በፈቃዱ ኃይሉ ናትናኤል ፈለቀ መሐሌት ፋንታውን አጥናፉ ብርሃኔ ዘላለም ክብረት አቤል ዋበላ አስማማው ሀይለ ጊዮርጊስ ኤዶም ካሳይና ተስፋ አለም ወለየስ በተባሉ ጦማሪያና ጋዜጠኞች ላይ ከሐምሌ ወር 2006 ዓ ም ጀምሮ በሽብር ወንጀል ክስ መስርቶባቸው ጉዳያቸውን ፍርድ ቤት እየመረመረው ይገኛል። ፍርድ ቤቱ በሚቀጥለው ቀጠሮ ተከሳሾቹ የቀረበባቸውን ክስ ይከላከሉ ወይንም መከላከል ሳይገባቸው በነጻ ይሰናበቱ እንደሆነ የሚለይ ውሳኔ እንደሚሰጥ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ቀጣዩ ዝግጅት እናምራ። ስፖርት ነው። ቀደም ሲል እንዳልኩት ወቅታዊ በተለይ በፊፋ ላይ ያነጣጠሩ ትችቶችና አስተያየቶች አሉበት፣ ሌሎችም ስፖርት ነክ ዘገባዎችን ይዟል። እንሆ እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በፊፋ ዙሪያ ውይይትና የሀገር ውስጥ ስፖርት ዜናዎችን ይዘናል። አብራችሁን ቆዩ። በፊፋ ሙስና ጉዳይ ላይ ከጊዜ ወደ ጊዜ ብዙ አዳዲስ መረጃዎች እየወጡ ናቸው ይሉናል አቶ ፍቅሩ ኪዳኔ። አነጋግሬያቸዋለሁ። አንደኛው ለምሳሌ ጃክ ዎርነር ከደቡብ አፍሪካ የተረከበውን 10 ሚሊዮን ዶላር ለራሱ አውሎታል ነው የሚባለው። እስቲ በዚህን ጀምር አቶ ፍቅሩ። የትሪኒዳድ እና ቶባጎ ተወላጅ የሆነው ጃክ ዎርነር ያጠራቀመው ሀብት 160 ሚሊዮን ዶላር ይደርሳል ይባላል። ከደቡብ አፍሪካ በፊፋ አማካይነት የነጠቀው አስር ሚሊዮን ዶላር እንዴት አድርጎ እንደተጠቀመበት ማስረጃ የሂሳብ ሰነዶች ተገኝተዋል። ከአንድ ሱፐር ማርኬት ጋር በመስማማት አራት ሚሊዮን ቼክስ ሰጥቶ በጥሬው ገንዘብ ምንዛሬ ይጠቀም ነበር። ፊፋ በሀያ ሚሊዮን ዶላር ፖርት ኦፍ ስፔን ያሰራውን የፉትቦል አካዴሚ ዋርነር ለሰርግ እና ለድግስ እያከራየ አሁንም ይጠቀምበታል። ዋርነር በሚኒስትር ደረጃ ያገለገለ ስልጣን ላይ ያለውን የአገሩን መንግስት በምርጫ ጊዜ የረዳ ቢሆንም የፍርድና የስፖርት ሚኒስትሮቹ አገራችንን ያዋረደ ስለሆነ ለኤፍ ቢ አይ እጁን ቢሰጥ ይሻላል በማለት ተናግረዋል። ከአባታቸው ጋር ይዘርፉ የነበሩት የዋርነር ሁለት ልጆች ጥፋታቸውን አብነው በአሜሪካን እስር ቤት ይገኛሉ። የሞሮኮ ኦሎምፒክ ኮሚቴና ፉትቦል ፌዴሬሽን ደግሞ ቻክ ብሌደር ጉቦ ሰጥተዋል ሲል የተናገረውን አስተባብለዋል። ሞሮኮ ጉቦ አልከፈልኩም ነው የምትለው። የሞሮኮ ኦሊምፒክ ኮሚቴና ፉትቦል ፌዴሬሽኑ በትብብር የሰሜን እና መካከለኛው አሜሪካ ፉትቦል ኮንፌዴሬሽን ዋና ጸሐፊ የነበረው ለኤፍ ቢ አይ ይሰልል የነበረው ቻክ ብሌዘር የሚያወራው ውሸት ነው ሲሉ መግለጫ አውጥተዋል። ብሌዘር ለኤፍ ቢ አይ የሰጠው ማስረጃ እንዳለ ለጊዜው አይታወቅም። የሚታወቀው ግን ብሌዘር ድመቶቹን ማኖሪያ ኒውዮርክ አምስተኛው መንገድ ላይ አንዳንዴ ምጎኘው የትራምፕ ሕንፃ ውስጥ አፓርተማ መከራየቱ ነው። እመሀዩ ጠጅ ቤት እንኳን እንዴት አይነት ጥጋበኛ ነው ይላሉ። ወደ ፕሬዝደንቱ ወደ ሴፕ ብላተር እንለፍ። የአፍሪካና እስያ ፉትቦል ፌዴሬሽኖች ስላበረታቷቸው በቀድሞ ስራቸው ላይ ለመቆየት ሳያስቡ አልቀረም የሚባለው ውስጥ ምንድን ነው? ራሳቸው አይደሉም እንዴ? በገዛ ፈቃዳቸው ስራቸው ነው የለቀቁት። አንድ የስዊስ ጋዜጣ ብላተር በፕሬዚዳንትነት ስራቸው ሳይቆዩ አይቀሩም ብሎ ጽፏል። ከዚህም ጋር አስታቆ የአፍሪካና የእስያ ፉትቦል ፌዴሬሽኖች ድጋፋቸውን አነሷቸውን በማለቱ መንሸኳሸቅ ቀጥሏል። ለጊዜው ከአፍሪካም ሆነ ከእስያ በኩል በድማ አይነት እርምጃ የተወሰደ የለም። የፊፋ ስራ አስኪያጅ ኮሚቴ እንደ ሮፓ አቆጣጠር ባሃያ ጁላይ ዙሪክ ላይ ተሰብስቦ ስለ መጪው ጠቅላላ ጉባኤ እና ስለ ፕሬዚዳንቱ ምርጫ ውሳኔ ይወስዳል። የአውሮፓ ፓርላማ ብላተር ከስራቸው በአስቸኳይ ይልቀቁ ማለቱ ዋጋ ቢስ ቢሆንም እንግሊዞች ፊፋን ለማዋረድ መቼውንም ችላ አይሉም። የትልቋ ብሪታንያ ጠቅላይ ሚኒስትር ካምሮን በፊፋ ፕሬዚዳንት ምርጫ ላይ የምደግፈው የጆርዳኑን ልዑል ነው ማለቱ ለሁለት ሺ አስራ ስድስት ዓለም ዋንጫ ዝግጅት ውድድር ዙሪክ ሄዶ በመሸደፉ የተነሳ የጠጣውን ኮሶ ጣዕም ስላልረሳው ነው ይልቁንም ፕላቲኒ ከፈረንሳይ ሪፐብሊክ ፕሬዚዳንት ከሆላንድ ጋር ስለ ፊፋ ምርጫ ላይ ተወያይቷል ከአፍሪካኖቹ ጋር እንዲያስታርቀው አማላች ሆነን ሳይለው አልቀርም አንድ ጥያቄ ልጨምርና ላብቃ ከጋና ፉትቦል ፌዴሬሽን አንድ ሚሊዮን ዶላር ጠፍቷል ተብሎ እንዲጣራ ለምክር ቤት አቤቱታ ቀርቧል ተብሏል ምንድን ነው በየቦታው የምንሰማው ጉድ? የፊፋ ሙስና ጉዳይ ለስፖርት ዓለም ማስጠንቀቂያ ሳይሆን አልቀረም። ሁሉም በየጎጆው ሂሳብ ማዋረድ ላይ ነው። በዓለም ዋንጫ ውድድር ጊዜ ከወጪ ገቢ ላይ አንድ ሚሊዮን ዶላር የት እንደገባ ስላልታወቀ የጋና ፉትቦል ፌዴሬሽን ፕሬዚዳንት ይመርመር የሚል ክስ ቀርቧል። ብዙዎቹም ሳይደነግጡ አልቀሩም። ወደፊት ሁሉም የሂሳብ ሰነዶቹ ለሕዝብ ግልጽ ማድረግ አለበት። ካሁን በኋላ ፊፋ ጣልቃ እየገባ አጨውራሪዎችን የሚደግፍ አይመስለኝም። አመሰግናለሁ። አቶ ፍቅሩ ኪዳኔ የአለም አቀፍ ስፖርት ተቋማት ልዩ አማካሪ ከፓሪስ ደርስ ትልኝ። ወደ አዲስ አበባ እንሻገራለን። ገዛኝ ጽዮን መስቀል፣ የሀገር ውስጥ ዜናዎች ያሉት መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ከሁለት ዓመት በኋላ ጋቦ በምታስተናግደው ሰላሳ አንደኛው የአፍሪካ ዋንጫ ላይ የሚሳተፉትን አስራ አምስት ብሔራዊ ቡድኖች መለየት የሚያስችለው የመጀመሪያ የምድብ ማጣሪያ ትናንትናና ከትናንት በስቲያ በተለያዩ የአፍሪካ ከተሞች ተጀምሯል። በምድብ አስር የተደለደለው የኢትዮጵያ ብሔራዊ ቡድን ዋልያዎቹ የሊሶቶዋቻውን በባህር ዳር ስቴዲየም ገጥሞ ሁለት ለአንድ ማሸነፉን በትናንትናው የቪኦኤ ዜና ክፍለ ጊዜ መገለጹ ይታወሳል። አዞዎቹ በሚል የቤት ስሙ የሚታወቀው የሊሴቶ ብሔራዊ ቡድን በተለይም በመጀመሪያው የጨዋታ ክፍለ ጊዜ በተሻለ እንቅስቃሴና በአንድ ጎል መሪነት ነበር ለረፍት የወጡት። አሰልጣኝ ዮሐንስ ሳህሌም ከረፍት መልስ የተጫዋች ለውጥ በማድረግና ተጫዋቾቹንም በማነሳሳት ሁለት ጎል በማስቆጠር ቡድኑ አሸንፎ እንዲወጣ አድርገውታል። በዚሁ ኢትዮጵያና ሊሶቶ ከተመደቡበት ምድብ አስር አልጄሪያና ሲሸልስ ከትላንት በስቲያ ተጫውተው የአልጄሪያ ቡድን ብዙም ጉልበት ሳያባክን አራት ለባዶ ሸኝቷል። ምድቡን አልጄሪያና ኢትዮጵያ በኩል ሶስት ነጥብ በጎል ተበላልጠው አንደኛና ሁለተኛ ሆነው መርተዋል። ሊሴቶና ሲሸልስ ደግሞ ሶስተኛና አራተኛ ደረጃ ላይ ተቀምጠዋል። ሁለቱም የመልስ ጨዋታ ከአንድ ወር በኋላ ይደረጋል። ወደ ሀገር ውስጥ የአትሌቲክስ ውድድር ስመለስ ትናንት አዲስ አበባ ውስጥ ሁለት ትልልቅ የአትሌቲክስ ውድድሮች ተካሂደዋል። የመጀመሪያው አርባ አራተኛው የኢትዮጵያ አትሌቲክስ ሻምፒዮና ሲሆን ሁለተኛው ደግሞ ታላቁ ሩጫ በኢትዮጵያ ከኢስት አፍሪካ ቦትሊንግ ካምፓኒ ጋር በትብብር በጋራ ያዘጋጁት የአስራ አምስት እና ሰባት ነጥብ አምስት ኪሎ ሜትር የጎዳና ሩጫ ነበር። ሩጫ፣ ውርወራና ዝላይን ባካተተው አርባ አራተኛው የኢትዮጵያ አትሌቲክስ ሻምፒዮና የአምስት ቀናት የግማሽ ቀን የውድድር ቆይታውን ያከናወረው በአዲስ አበባ ስታዲየም ነው። ይህም ትናንት ፍጻሜ ሆን አግኝቷል። በብሔራዊ አትሌቲክስ ሻምፒዮናው እንዳለፉት ዓመታት ሁሉ የመከላከያው አትሌቲክስ ቡድን አልተቻለም። በአራት መቶ ስልሳ ነጥብ በሁለቱም ፆታ አጠቃላይ አሸናፊ ሆኗል። የኦሮሚያ ክልል እና የኢትዮጵያ ንግድ ባንክ አትሌቲክስ ቡድኖች ሁለተኛና ሶስተኛ ሆነው ፈጽመዋል። በሌላ በኩል ደግሞ ታላቁ ሩጫ በኢትዮጵያ ከኢስት አፍሪካ ቦትሊንግ ካምፓኒ ጋር በጋራ ባዘጋጁት የአስራ አምስትና ሰባት ነጥብ አምስት ኪሎ ሜትር የጎዳና ሩጫ ትናንት በድምቀትና በጠንካራ ፉክክር ተጠናቋል። በዋና ተወዳዳሪነት ሰባት መቶ አትሌቶች ናቸው የተሳተፉት። ከተለያዩ የእድሜ ክልልም አስር ሺህ የሚደርሱ ለመዝናናትና ለጤና ሰባት ነጥብ አምስት ኪሎ ሜትሩ ሮጠዋል። ከዋና ተወዳዳሪዎች የኦሮሚያ ማረሚያ ቤት ያፈራት አትሌት ታደለች በቀለ አስራ አምስቱን ኪሎ ሜትር ሃምሳ አንድ ደቂቃ ሰላሳ አንድ ነጥብ አምስት ሴኮንድ በሆነ ጊዜ አሸንፋለች። የመከላከያ ገበያ ነሻየል እና የለገ ጣፏ አበሳ አብዲታ ሁለተኛ እና ሶስተኛ ሆኗል። በወንዶች ተረፈ ደበሌ ከለገ ጣፎ፣ አሰፋ ለገሰ ከአዳማ ስፖርት ክለብ፣ ዘውዱ ሀይሉ በግሉ ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። የአስራ አምስት ኪሎ ሜትር አሸናፊዋን አትሌት ታደለች በቀለል ስለ ወደፊት እቅድና ከአሁን በፊት ሲያስመዘገበችውን ውጤቶች እንድትገልጽልኝ ጠይቄያት፣ የሚከተለውን ተናግራለች። ወደ ፊትም ያው ከዚህ የተሻለ ሰርቼ ከዚህ የተሻለ ሰዓት ለመሮጥና እንደ ትላልቆች አትሌቶች ጥሩ ሩጫ ለመሮጥ ኢትዮጵያን ለማስጠራት ነው እቅድ። ከዚህ በፊት ያደረግሻቸው ባደረግሻቸው ውድድሮች የትኛው ውድድር ላይ ተሳትፋችኋል? ታላቁ ሩጫ በኢትዮጵያ። እሱንም ሁለተኛ ነው የወጣው። ሳምና ጥሩ ውጤት ጥሩ ውድድር ነው። ከዚህ በፊትም ኮካ ኮላን ሮጫለሁ። ለሶስተኛ ጊዜ ነው ሳሸንፍ። የአስራ ስምንት ዓመቷ ወጣት አትሌት ታደለች በውድድሩ ላይ ስትወረወር፣ ስትበር ለተመለከታት የትደርሳለች ብሎ የሚጠይቅ አይጠፋም። በእኔ በኩል ግን የወደፊት ድሎቿን ከወዲሁ ማስላትና መቁጠር ጀምሬያለሁ። ይኸው ነው በእኔ በኩል ያለው ሰለሞን፣ አመሰግናለሁ። ገዛይን ጽዮን መስቀል ከአዲስ አበባ። በዚሁ የምሽቱን ፕሮግራም እናበቃለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ፣ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። አሁን ጤና አይቴክ የተባለ አሜሪካዊ ምግባረ ሰናይ ድርጅት በመቀሌ ሆስፒታል ስር ያስገነባው የሳምባ ነቀርሳን ሕክምና የሚሰጥበት ማዕከል ጥሩ አገልግሎት እየሰጠ መሆኑን ግርማይ ገብሩ ገልጦልናል። ቢሆንም ግን የበለጠ አገልግሎት ለመስጠት አሁንም የጤና ባለሙያዎች እጥረት እንዳለበት የማዕከላው አስተባባሪ ዶክተር ፍቅረ ስላሴ ደሳለኝ ትላንት ለግርማይ ገልጸውለታል። በሽተኞች ለምግብና ለመጓጓዣ የገንዘብ እርዳታ ስለሚፈልጉ ለጋሽ ድርጅቶች ትኩረት እንዲሰጧቸውም ዶክተሩ ይማጸናሉ ይላል ግርማይ። ራሳቸውን ያስተዋውቃሉ። መጀመሪያ እንግዳችን፣ ዶክተር ፍቅረ ሰላም ደሰለኝ ይባላለሁ። የውስጥ ደዌ ሐኪም ና በተለይ ደግሞ በመድኃኒት የተላመደ ቲቪ ላይ ነው ምሰራው። እዚህ በመቀሌ ሆስፒታል ኤምዲአር ቲቪ ሰርቪስ ትግራይ ጤና ቢሮ ትብብር ና በአይቴክ አሜሪካ ኤንጂኦ ማለት ነው የተገነባ ነው። ተራው ሳንባ ነቀርሳ እና መድኃኒት የተላመደ ሳንባ ነቀርሳ ልዩነታቸው ምን እንደሆነ እስኪንገሩ ነው። ቲቪ በአጠቃላይ ሁሉም ቲቪ ናቸው። መድኃኒት የተላመደም ቲቪ፣ መድኃኒት ያልተላመደውም ቲቪ ቲቪ ናቸው። ለቲቪ ሕክምና የሚውሉ አምስት መድኃኒቶች አሉ። አይ ኤን ኤች፣ ሪፋምፕሲን፣ ፓራዚናማይድ፣ ኢታምፕቶል እና ስትሬፕቶማይሲን ናቸው። እነዚህ አምስት መድኃኒቶች ለቲቪ ሕክምና የሚውሉ ማለት ነው። ዋና ኮር መድኃኒቶች ግን የምንላቸው ዋናዎቹ ሁለት መድኃኒቶች የምንለው ግን አይኔች እና ሪፋምፒሽን የሚባሉት ሁለቱ መድኃኒቶች ነው። ስለዚህ መድኃኒት የተላመደ ቲቪ ማለት ቲቪው በእነዚህ በሁለቱ ዋና አገልግሎት ላይ የሚሉ የቲቪ መድኃኒቶች አይኔችና ሪፋምፒሽን የማይድን ሆኖ ሲገኝ መድኃኒት የተላመደ ቲቪ ወይንም ኤምዲአር ቲቪ ይባላል። አንድ ሰው ለቲቪ እየታከመ የማይድን ከሆነ ኤምዲአር ቲቪ ተይዟል ማለት ነው። ኤምዲአር ስንል ምን ማለታችን ነው? መልቲ ድራግ ሬዚስታንስ ማለት ነው። ስለዚህ በሽታው መድኃኒቱን ለምዶታል ማለት ነው። መድኃኒቱን ለምዶታል ማለት ለሕክምና ለቲቪ የሚውሉትን አምስቱን መድኃኒቶች ውስጥ ዋና የሆኑ ኮር ሁለቱን መድኃኒቶችን ለምዷል እና ለነዚህ ከለመደ ማለት ለሌሎችም ለምዷል ማለት ነው። በተዘዋዋሪ መንገድ የሁለቱም ቲቪ ምልክታቸው አንድ ነው። ልዩነታቸው ብቻ ምንድን ነው? ኤም ዲ አር ቲቪ የተያዘ ሰው ብዙ ጊዜ በመድኃኒቱ አይድንም፣ እየባሰበት እየባሰበት ይሄዳል። ያኛው ግን ከሆነ ግን እየተሻለው እየተሻለው ነው የሚመጣ ዶክተር ፍቅረ ስላሴ መድኃኒት የተላመደ ሳንባ ነቀርሳ የምንለው ኢትዮጵያ ውስጥ በቂ የሕክምና አገልግሎት አለ። ኢትዮጵያ ውስጥ ያለው ሁኔታ እንዴት ነው? በዓለም አቀፍ ስን መጣ ወደ ሶስት ነጥብ ስድስት ፐርሰንት ነው። በአዲስ ፔሽንቶች ውስጥ መድኃኒት ወስደው በማያውቁ ፔሽንቶች ላይ አስራዘጠኝ ነጥብ ስምንት ደግሞ ከዚህ በፊት ቲቢ ታክመው በነበሩ ሰዎች ላይ አለ ይባላል። ኢንጀነራል ስርጭቱ ይህንን ነው የሚመስለው። ወደ ኢትዮጵያ ስንመጣ ወደ ኢትዮጵያ ጋር ደግሞ ስንመጣ ሁለት ነጥብ ሶስት ፐርሰንት ነው አዲስ ፔሸንቶች የቲቢ መድኃኒት ከዚህ በፊት ታከመው በማያውቁ ሰዎች ውስጥ ማለት ነው። ከዚህ በፊት ግን በታከሙ ሰዎች ላይ 17 ነጥብ ስምንት ነው። ከዚህ በፊት ህክምና ሲሰጥ የነበረው አንድ ሴንተር ላይ ነው የነበረው። እስከ ላስት ስሪ ፎር ይርስ ህክምና ሲሰጥ የነበረው ቅዱስ ጴጥሮስ አዲስ አበባ ላይ ብቻ ነው። ፔሸንቶች ሪፈር ነው የሚባሉት ከየክልሉ። ነገር ግን እዛ ያልጋ የቦታ ጥበት አላቸውና ምን ይሆናል? ፔሸንት ዌቲንግ ሊስት ላይ ይቀመጣል። ተጠባባቂ ሆን እና ደውለን እንጠራለን ነው የሚባለው እና ግን በዛን ጊዜ ፔሸንቱ ተደውሎ ሲጠራ ወይ ፔሸንቱ ሞተዋል፣ ወይ ፔሸንቱ ብሶበታል። ስለዚህ አስቸጋሪ ነው የነበረው። ዘነክ ሴንተር የተከፈተው ኢትዮጵያ ውስጥ ስንመጣ የት ነው? ጎንደር ነው የተከፈተው። ጎንደር እንደዚሁ እንዳለ የሰሜን ኢትዮጵያ ፓርት እዛ ጎንደር ላይ ይሄድ ነበረ። ይሄ ራሱ ሊፈታው አልቻለም። ይህንን ችግሮችን በማየት አይቴክ ኢትዮጵያ ነው ይህንን ቢልዲንግ እዚህ እኛ ጋ ይሰራው ኤምዳር ቲቪ አዲስ ሰርቪስ ነው እና ለጤና ባለሙያውም አዲስ ነው እና ገና አሁን እየተስፋፋ ነው ያለው። ያው በሂደት እና በንትን የሚታዩ ብዙ ቻለንጆች አሉት። ዶክተር ፎረ ስላሴ ይህ መድኃኒት የለመደም ይሁን ያለመደ ሳምባ ነቀርሳን ለመከላከል ህዝቡ ምንድን ነው ማድረግ የሚጠበቅበት? ዋና መንስኤ የሚባለው ምንድን ነው? በቀጥታም ሆነ በተዘዋዋሪ መንገድ ፔሽንቱ ተገቢውን ህክምና ባለመውሰድ ነው ዋናው። ስለዚህ ምን ጊዜም ቢሆን የቲቢ ታካሚ ይንጀነራል መድኃኒት የተላመደም ሊሆን ይችላል ያልተላመደም ሊሆን ይችላል። መድኃኒቱን በአግባቡ መውሰድ አለበት። በየቀኑ ጤና ጠቢያ ላይ ወይም ሆስፒታል እየሄደ ነው መዋጥ ያለበት። ቤቱ ሄዶ አይደለም የሚታከመው፣ ወደ ቤት ወስዶ አይደለም የሚታከመው ምንድነው? በአቅራቢያ ወዳለ ጤና ጠቢያ ላይ እየሄደ ሐኪሙ ነው እንዳያቋርጠው ነው እንዳያቋርጠው። ምክንያቱም ቅድም እንዳልኩ በአግባቡ መድኃኒትን አለመውሰድ ነው የኤምዲአር ቲቪ የሚያጋልጠው። ኤምዲአር ቲቪ አክቹዋሊ አሁን ታከም ጀምረዋል እኛ ራሱ እስካሁን ድረስ ወደ ሀያ ምናምን አካባቢ የሚጠጉ ፔሽንቶች ኪወርድ ሆነዋል፣ ድነዋል፣ ድነዋል። ከባድ ነው፣ ልናክም እንችላለን በመጠኑ መድኃኒት የተላመደ ማለት ነው። ነገር ግን ስቲል ከባድ ነው መድኃኒት የተላመደ ቲቪ ማከም። አንደኛ መድኃኒቶቹ ውድ ናቸው፣ ሲደመር ደግሞ በጣም ሳይድ ኢፌክት አላቸው። ለረዥም ጊዜ ነው የሚወሰደው፣ እስከ ሁለት ዓመት ይወሰዳል እና ስምንት ወር መርፌ ሊኖረዋል በትንሹ ይሄ ማለት እንግዲህ ሰውየው ከስራ ይፈናቀላል ከቤተሰቡ ምናምን ብዙ ችግር ነው ያለው። ስለዚህ በቃ አንድ ሰው ጋ የመጀመሪያው ቲቢ ላይ መድኃኒቱን በስነስርዓቱ ከወሰደ ይድናል። ስለዚህ ማንም የቲቢ ታካሚ መሆን ያለበት ሕክምናው በሚጠይቀው መስፈርት መሰረት በዛ በጤና ባለሙያ በሚለው መንገድ ቢሄድ ይመረጣል። መከላከያውስ አሁን ህዝቡ ምንድነው ማድረግ የሚጠበቅበት? በተለምዶ መስኮት ክፈቱ፣ በስብሰባ ጊዜ በአውቶብስ ውስጥ ምናምን ይባላል። ህዝቡ ደግሞ ይህንን በቀላሉ አይቀበልም። በነገራችን ላይ አሁን መስኮት በመክፈት ወይም አንድ ሰው በሚስልበት በሚያስነጥስበት ሰዓት አፍና አፍንጫ ሸፍን የሚለው ትልቅ መልእክት ነው። እኛ እያየነው ነው። እዚህ ዛሬ አንዱ ከቤተሰብ ይመጣል፣ ነገ ደግሞ ሁለት ሰው ሰው ይመጣል ከቤተሰብ ውስጥ ቲቪ በፀሐይ ብርሃን ጨረር ለተወሰነ ጊዜ ከተጋለጠ ይሞታል። ነው ሲደመር ደግሞ አዲክዌት ቬንቲሌሽን ካለ በቂ ንፋስ ካለ፣ አዎ በቂ ንፋስ ካለ ምን ይሆናል? ያንን ንፋሱ ይወስደዋል ደግሞ የፀሐይ ብርሃን ምናምን ካለ ደግሞ የመሞት ቻንሱ በጣም ከፍተኛ ነው። ስለዚህ አሁን ለምሳሌ ቤት ውስጥ መስኮትና በር በመክፈት ብቻ ቲቪ በሽታን በቤተሰብ ውስጥ ራሱ በጣም መከላከል ይቻላል። ዶክተር ፍቅረ ስላሴ ሌላ ከሙያ አንጻር የሚሉት ነገር ካለ? የጤና ባለሙያ እጥረት አለ በዚህ ፊልድ ላይ ቅድም እንዳልኩ አዲስ ነው። ባለሙያ እጥረት የባለሙያ እጥረቶች ምናምን አሉ። ደግሞ ሌላኛው ፔሸንት ሰፖርት በጣም አስፈላጊ ነው። በሽተኞችን ማገዝ አለባቸው፣ በታገዝ አለባቸው በምን መልኩ ማን ነው የሚያግዛቸው? መንግስት ያው ባለው የተወሰነ ነገሮች አሉ። መድኃኒቱን እዚህ ይወጣሉ። ነገር ግን ያው ግን ስቲል በቂ አይደሉም። ይሄ ከሀገሪቱ አንጻር ነው ያ ነገር የተደረገው እንጂ በቂ አይደለም። ምግብ አለ። ለምሳሌ ትራንስፖርት፣ ገንዘብ እንዲመለስ የሚል ነገር አለ ከሩቅ ቅ ቢመጡ ፔሸንቶች። በተጨማሪ መቶ መቶ ብር ደግሞ በየወሩ እንዲሰጥ የሚል ነገር አለ። ከዛ ደግሞ ሲደመር ምናለን ፓስታ፣ ወተት እና ዘይትም አለ የስንዴ ዱቄት። ይሄ ግን በቂ አይደለም ነው? አዎ፣ ይሄ በቂ አይደለም ማለት እንደምታየው አንድ ኪሎ በወር ነው። ፓስታ አንድ ኪሎ፣ እኛ የምናደርገው የሶስት ወር የስድስት ወር በአንድ ላይ ተጠራቅሞ እንሰጣቸዋለን። ምክንያቱም ዝለኛም ራሱ ላሰጣት አይመችም። እነዚህ ነገሮች ከተሟሉ መድኃኒቱ በጣም ኢፌክቲቭ ነው፣ አይተነዋል። እኛ አሁን ጥሩ ሰፖርት ያላቸው ፔሽንቶች በቃወት ከመ በጣም ቆንጆ ነው። ኤኒባዲ የሚጠይቀን ካለ እኛ ለፔሽንት ጥቅም እስከሆነ ድረስ እኛ ሁሉም የጀመሩ ፔሽንቶች ስም ዝርዝራቸው እስከና አድሬሶቻቸው እና ምን ስንተኛ ወር ላይ እንደሆኑ ምናምን የሁሉም አድሬሶቻቸው አለን እኛን ኮንታክት ማድረግ ይችላሉ። በኢትዮጵያ ሶስተኛው መድኃኒት የተላመደና ያልተላመደ ሳምባ ነቀርሳ ሕክምና መስጫ በዚሁ በመቀለ ሆስፒታል ስር እየሰጠ ያለውን አገልግሎት ነበር እየገለጽን የነበረው የተቋሙ አስተባባሪ ዶክተር ፍቅረ ስላሴ በጣም ነው መመሰግኖት እሺ፣ በጣም አመሰግናለሁ። ለአሜሪካ ድምፅ ግርማ ገብሩ ከመቀለ። አድማጮች፣ ዝግጅታችንን በዚሁ ተጠቃልሏል። ከምሽቱ ሰዋት ሶስት ሰዓት እንገናኛለን። እስካሁን አብራችሁን ስለቆያችሁ እኔ አዲሱ አበባ አስተናጋጁ ፕሮግራም መመራችልን ጽዮን ግርማ ሰላም፣ መልካም ምሽት እንመኛለን።